በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ግንቦት 23 2013 ዓ ም ዝግጅታችን ጀመረ። ኢትዮጵያውያን የኢትዮጵያ የውስጥ ሰላም የማስጠበቅ ዋንኛ ኃላፊነት የህዝቦቿና የመንግስቷ መሆኑ ግልጽ ነው። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ አዳነች አቢቤ ናቸው ያዳመጣችኋቸው። በኢትዮጵያ የተካሄደውን ሰልፍ የተመለከተ ዘገባ ይኖረናል። ጤና ይስጥልኝ፣ እንደምናመሻችሁ፣ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ሃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ናስትልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጅት ታዬ ነኝ። ትግራይ ውስጥ እየተካሄደ ያለው ግጭት ከተጀመረ አንስቶ በውጊያው ውስጥ እየተሳተፉ ባሉ ወገኖች ትምህርት ቤቶች ጥቃት እየተፈጸመባቸው እየፈረሱና እየተዘረፉ ናቸው ሲል ሂዩማን ራይትስ ዋች ከትናንት በስቲያ ባወጣው ሪፖርት አስታወቀ። የሰብአዊ መብቶች ተሟጋቹ ቡድን በዚሁ ሪፖርቱ የጠቀሰው የትግራይ ክልል ጊዜያዊ አስተዳደር የትምህርት ቢሮ በዚሁ ግንቦት ውስጥ አውጥቶታል ባለው መረጃ በክልሉ ውስጥ 15 ትምህርት ቤቶች ከፍተኛ ጉዳት እንደደረሰባቸው ሌሎች 53 ትምህርት ቤቶችም እንደተጎዱ እና ደቡባዊ ትግራይ ውስጥ ሁለት የአንደኛ ደረጃ ትምህርት ቤቶች የኢትዮጵያ ወታደሮች ሰፍረውባቸው እንደሚገኙ ማሳወቁን አመልክቷል። ዝርዝሩም በመጽሔት ክፍለ ጊዜ እናቀርባለን። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ሪፐብሊካን አባል ሴኔተር ጂሚንሆፍ በኢትዮጵያ ጉብኝት ላይ መሆናቸው ተገለጸ። ሴኔተር ጂሚንሆፍ ኢትዮጵያ መግባታቸውን ጠቅላይ ሚኒስትር አብይ አህመድ እንዳስታወቁ የኢትዮጵያ የዜና አገልግሎት ዘግቧል። ጠቅላይ ሚኒስትሩ በማህበራዊ መገናኛ ገጻቸው የኢትዮጵያውያን ወዳጅ የሆኑትን የዩናይትድ ስቴትስ ሴኔተር ጂም ኢንሆፍን ወደ ሁለተኛው ቤቶ ኢትዮጵያ እንኳን በደህና መጡ እላለሁ ማለታቸውን ኢዜአ ጠቅሷል። ሴኔተር ኢንሆፍ ወደ ኢትዮጵያ የተጓዙት በግል ይሁን በይፋዊ ጉብኝት የዜና አገልግሎቱ ዘገባ በዝርዝር የገለጸው ነገር የለም። ፋና ብሮድካስት በበኩሉ ጠቅላይ ሚኒስትር አብይ አህመድ ሴኔተር ጂም ኢንሆፍን መቀበላቸውን ገልጾ በተለያዩ ጉዳዮች ላይ ውይይት ያደርጋሉ ተብሎ እንደሚጠበቅ አክሎ አመልክቷል። ሴኔተር ጂም ኢን ሆፍ ባለፈው ሳምንት ዩናይትድ ስቴትስ በኢትዮጵያ ላይ ያሳለፈችውን የቪዛ እገዳ አስመልክተው የባይደን አስተዳደር ያሳለፈውን የቪዛ እገዳ እንደሚቃወሙ ማስታወቃቸውንና የኢትዮጵያ መንግስትን ከሽብርተኛው ድርጅት ህወሀት ጋር በተመሳሳይ ረድፍ ለማስቀመጥ መሞከር ተቀባይነት የለውም በማለት የኢትዮጵያ መንግስት ሁሉንም ሰላማዊ መፍትሄዎችን ለማምጣት እየሰራ የሚገኝ ነው። ሰላምንና አንድነትን ከማምጣት ውጪ ሌላ አካሄድ አልሄደም ማለታቸውን ዘገባው ጠቅሷል። የምዕራብ አፍሪቃ መሪዎች ማሊን ባለፈው ሳምንት በተካሄደው መፈንቅለ መንግስት ምክንያት ከክልላዊው ማህበራቸው ከኤኮዋስ እንዳገዷት ተሰማ። የምዕራብ አፍሪቃ የኢኮኖሚ ማህበረሰብ አባል ሀገሮች ርዕሳነ ብሔራት ትናንት እሁድ ባካሄዱት አስቸኳይ ስብሰባ ማሊ ከማህበሩ እንድትታገድ ወስነዋል። መሪዎቹ በተጨማሪም በሚመጣው የካቲት ወር ምርጫዎች እስከምታከናውን ድረስ ሀገሪቱን የሚያስተዳድር አዲስ ሲቪላዊ የሽግግር መንግስት እንዲቋቋም ጠይቀዋል። የማሊ የፖለቲካ ቀውስ የቀጠናውን ጸጥታ ይብሱን ያደፈርሳል ሲሉ ስጋታቸውን መግለጻቸውም ተሰምቷል። ባለፈው ሳምንት የሽግግር መንግስቱን ፕሬዚደንትና ጠቅላይ ሚኒስትሩን የገለበጧቸው የቀደመው ባለፈው ነሐሴ ወር የተካሄደውን ወታደራዊ መፈንቅለ መንግስት የመሩት ኮሎኔል አሲሚ ጎይታ ናቸው። በቁም ስር ላይ የሚገኙት የቀደሙት የሽግግር ፕሬዚደንት ባኢንዳውና ጠቅላይ ሚኒስትሩ ሙክታር ኦዋኔ በአስቸኳይ እንዲለቀቁ የኤኮዋስ መሪዎች ጠይቀዋል። ሶማሊላንድ ውስጥ ምክር ቤታዊና የአካባቢ ተወካዮች ምርጫ በዛሬው ዕለት ተካሂዷል። ዛሬ ሰኞ በዋና ከተማዋ ሀርጌሳ ነዋሪዎች ድምጻቸውን ለመስጠት ማልደው በመነሳት በረጃጅም ሰልፎች ሲጠባበቁ ተስተውለዋል። የሶማሊላንድ ፕሬዚደንት ሙሴ ቢሂ አብዲ ለቪኦኤ የሶማልኛ ክፍል በሰጡት ቃል ምርጫው በሰላማዊ መንገድ ይከናወናል ብለን እንጠብቃለን ብለው፣ ቅሬታ የሚኖረው ወገን በሰላማዊ መንገድ ቅሬታውን ሊያቀርብ ይችላል፣ ፍርድ ቤቶች ክፍት ናቸው ብለዋል በዚህ ምርጫ ድምፅ ለመስጠት ከአንድ ሚሊዮን በላይ መራጮች መመዝገባቸው ታውቋል። ከሶስት ዓመታት በፊት በተካሄደው ምርጫ የተመዘገቡት 700ሺህ ብቻ እንደነበሩ የመንግስቱ ባለሥልጣናት ጠቅሰዋል። ሰሜን ማዕከላዊ ናይጄሪያዋ ናይጀር ክፍለ ሀገር ከሚገኝ የእስልምና ትምህርት ቤት ታጣቂዎች ተማሪዎችን ጠልፈው መውሰዳቸውን ፖሊሶችና የክፍለ ሀገሩ ባለሥልጣናት አስታወቁ። ባለፉት ቅርብ ወራት ታጣቂ ቡድኖች ሰሜን ናይጄሪያ ውስጥ ከየትምህርት ቤቱና ከየዩኒቨርሲቲው ማስለቀቂያ ገንዘብ ለመቀበል ተማሪዎችን በተደጋጋሚ እየጠለፉ እንደሆነና ካለፈው ታኅሣሥ ወር ወዲህ ቁጥራቸው ከሰባት መቶ የሚበልጥ ተማሪዎች እንደተጠለፉ ተገልጿል። አጥቂዎቹ ትምህርት ቤቱን ወረው ባገኙት ሰው ላይ እየተኮሱ ቁጥራቸው በውል ያልታወቁ ተማሪዎችን ይዘው ሄደዋል ሲሉ የአካባቢው አስተዳደር ቃል አቀባይ ተናግረዋል። በቅርብ ወራት አብዛኞቹ ተማሪዎች የተጠለፉት ከአዳሪ ትምህርት ቤቶች እንደነበረም ይታወሳል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዜና ኮቪድ-19 የዓለም የጤና ድርጅት በአፍሪካ የመጀመሪያውን የኮቪድ-19 ክትባት የወሰዱ ሰዎች ሁለተኛውን እንዲያገኙ 20 ሚሊዮን የክትባት መድኃኒት እንዲሰጠው ጠይቋል። ሊሳሽ ላይን ከጄኔቫ ያስተላለፈችውን ዘገባ ድርጅ ደስታ ያቀርበዋል። የዓለም ጤና ድርጅት በአፍሪካ የኮቪድ-19 ወረርሽኝ ስርጭት ለሳምንታት ያህል ቀንሶ የነበረ መሆኑን ገልጾ አሁን ግን ተመልሶ የመጨመር አዝማሚያ እያሳየ መሆኑን አስታውቋል። በቅርብ የተመዘገበው የቫይረሱ ተጋላጮች ቁጥር 47 ሚሊየን መሆኑ የተመለከተ ሲሆን ከዚህ ውስጥ 128 ሺህ ሰዎች ሞተዋል። ባለፈው ሳምንት ውስጥ የተጋላጮች ቁጥር በ17 ከመቶ ማሻቀቡ ተነግሯል። የዓለም ጤና ድርጅት የአፍሪካ ዲሬክተር ማትሺዶ ሞኤቲ ጉዳዩ እጅግ ያሳሰባቸው መሆኑን ቢገልጹም፣ ይሁን እንጂ አፍሪካ ወደ ሶስተኛው ዙር ወረርሽኝ እየገባች ነው ለማለት ጊዜው ገና መሆኑን ተናግረዋል። ዲሬክተሯ ሞኤቲ ደቡብ አፍሪካ ወደ 65 ሺህ ከሚደርሰው አዲሱ የተጋላጮች ቁጥር ውስጥ አንድ ሶስተኛውን ድርሻ ትወስዳለች ይላሉ። በደቡብ አፍሪካ እየተሰራጨ ያለው አዲሱ የቫይረስ ዝርያም ወደ ጎረቤት አገራት አካባቢ እየተዛመተ ሊሆን እንደሚችል ይሰጋሉ። ለዚህም ናሚቢያና ዛምቢያ የቫይረሱ ተጋላጮች ከጨመረባቸው 11 አገሮች መካከል የሚገኙ መሆኑን ይጠቅሳሉ። 1.4 ቢሊየን ሕዝብ ከሚኖርባት አፍሪካ እስካሁን 28 ሚሊየን የሚሆኑ የኮቪድ-19 ክትባቶች እንዲዳረሱ ተደርገዋል። ሞኤቲ እንደሚሉት እስከ ሐምሌ ወር አጋማሽ አፍሪካ የመጀመሪያውን ክትባት ለወሰዱት ሁሉ የሚሰጥ የሁለተኛው ዙር 20 ሚሊዮን የአስትራዜኒካ ክትባት መድኃኒቶች ያስፈልገዋታል ይላሉ። አፍሪካ ኒድስ ቫክሲንስ ናው አፍሪካ አሁን ክትባት ያስፈልጋታል። የክትባቱ ዘመቻ ሂደት ለአፍታም ቢሆን ከተገታ የሰዎችን ህይወትና ተስፋ ወደ ማጣት እናመራለን። አፍሪካ አስር ከመቶ የሚሆነውን ህዝቧን ለማስከተብ እስከዚህ ዓመት መስከረም ወር ድረስ 200 ሚሊየን የክትባት መድኃኒት ያስፈልጋታል። በወረርሽኙ የተጋለጡ ሰዎቻቸውን አስከትበው የተትረፈረፈ የክትባት መድኃኒቶች ያሏቸው የበለጸጉ አገራት ክትባቶቹን ለአፍሪካ እንዲያካፍሉ ዲሬክተሯ ጠይቀዋል። ደረጀን ለዘገባው አመሰግናለሁ። በኮቪድ-19 ዓለም አቀፍ ዜናዎች ስንቀጥል አንድ የጃፓን ጋዜጣ በዘገበው መሰረት የቶኪዮ ኦሊምፒክ ውድድሮችን ለመመልከት የሚገኙ ታዳሚዎች የኮቪድ-19 ክትባት መውሰዳቸውን ወይም ተመርምረው ቫይረሱ እንደሌለባቸው የሚያሳይ ማረጋገጫ ማሳየት ሊኖርባቸው ነው። የጃፓን መንግስት ባለስልጣናት በውድድሮቹ ላይ የሚገኙ ተመልካቾች ምግብ መብላት፣ በጩኸት ሆታ ማሰማት ወይም እጅ ለእጅ እየተመታቱ ሀይ ፋይፍ በሚባለው የደስታ ስሜት መለዋወጥ እንዲከለከል እየተነጋገሩ መሆናቸውን ዩሙዊሪ ሺምቡን የተባለው ጋዜጣ ዘግቧል። በመላዋ ጃፓን አዲስ የኮሮና ቫይረስ ስርጭት ማዕበል እየተስፋፋ ባለበትና የክትባቱም ሂደት ዝግተኛ በሆነበት በአሁኑ ወቅት በሐምሌ ወር የሚካሄደው የኦሊምፒክ ውድድር ላይ ከህዝቡ በኩል የሚቀርበው ተቃውሞ እየጨመረ መጥቷል። ዋና ከተማዋ ቶኪዮና በርካታ ክፍለ ሀገሮች ላይ የተጣለውና ዛሬ ሊያበቃ የነበረው አስቸኳይ ጊዜ አዋጅ እስከ አውሮፓውያኑ ሰኔ ሀያ ድረስ እንዲዘልቅ አራዝመውታል። በአፍሪካ የኮሮና ቫይረስ ስርጭት እየተባባሰ በሚገኝባት በደቡብ አፍሪካ ከዛሬ ሰኞ ጀምሮ ስራ ላይ የሚውሉ አዳዲስ የእንቅስቃሴ ገደቦች ታውጀዋል። ፕሬዚደንት ሲሪል ራማፎሳ ዛሬ ከማታው አምስት ሰዓት ጀምሮ ስራ ላይ የሚውል የሌሊት የሰዓት እላፊ መታወጁን አስታውቀዋል። በዚህም መሰረት ምግብ ቤቶች፣ ቡና ቤቶችና የስፖርት እንቅስቃሴ ማዕከሎች ምሽቱን ከወትሮ በአንድ ሰዓት ቀደም ብለው እንዲዘጉ ነው የተደረገው። በተጨማሪም በህዝባዊ ዝግጅቶች ላይ መሰባሰብ የሚቻለው ደጅ ከሆነ 250 ሰው፣ ቤት ውስጥ ከሆነ ደግሞ 100 ሰው ብቻ እንደሚሆን ተገልጸዋል። ደቡብ አፍሪካ ባለፈው የ24 ሰዓት ጊዜ 4515 የኮሮና ቫይረስ ተጋላጮች መገኘታቸውን ይፋ አድርጋለች። ባለፈው የአንድ ሳምንት ጊዜ በአማካይ በየቀኑ 3745 የቫይረሱ ተጋላጮች እንደተገኙ ነው የተመለከተው። ክትባቱን በሚመለከት ደግሞ እስካሁን የተከተቡት ከ60 ሚሊዮኑ የሀገሪቱ ህዝብ ውስጥ ከአንድ ከመቶ የሚያንስ ቁጥር ያላቸው 963 ሺህ ሰዎች ብቻ መሆናቸውን የዩናይትድ ስቴትሱ የጃንስ ሀብኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል ሰንጠረዥ ያሳያል። ቻይና በአንድ ቤተሰብ ሁለት ልጅ ብቻ የሚለውን ጥብቅ ገደቧን ወደ ሶስት ልጅ ከፍ አድርገዋለች። መንግስታዊው የዜና አውታር ሺንዋ ባወጣው ዘገባ መሰረት ውሳኔውን የመንግስቱ ፖሊሲ አውጪ ፖሊት ቢሮ ዛሬ ባካሄደው ስብሰባ ያጸደቀው ሲሆን አዲሱ በአንድ ቤተሰብ ሶስት ልጅ የሚለው ገደብ የወጣው እድሜያቸው እየገፋ ያለው ዜጎች ብዛት ታሳቢ ባደረገ መንገድ በንቃት የስነ ህዝብ ማስተካከያ እርምጃ ለመውሰድ ተብሎ እንደሆነ ተመልክቷል። የእስራኤል ቀኝ አክራሪ ፓርቲ መሪ ናፍታሊ ቤኔት ጠቅላይ ሚኒስትር ቤንያሚን ኔተንያሁን ከስልጣን የሚያስወግድ የጥምረት መንግስት እንዲቋቋም ወሳኝ የሆነውን ድጋፋቸውን መስጠታቸው ታወቀ። ይህ የኔተንያሁን የፖለቲካ ምዕራፍ የሚያከትመው ይሆናል ተብሏል። ቤኔት ትናንት በቴሌቪዥን ባሰሙት ንግግር ውሳኔያቸውን ይፋ ያደረጉ ሲሆን በዚህ ድጋፍ ተቃዋሚ መሪው ያር ላፒድ የቀኝ ክንፍ፣ የመሀል ሰፋሪና ግራ ክንፍ ፓርቲዎችን ያሰባሰበ ጥምረት መስርተው ኔቴንያሁን አሁን እንደ አውሮፓውያን አቆጣጠር ከ1999 ዓመተ ምህረት አንስቶ ለመጀመሪያ ጊዜ ለምርጫ ሽንፈት ሊያበቃቸው እንደሚችል ተዘግበዋል። በመጨረሻም ዛሬ በዩናይትድ ስቴትስ በጦር ኃይል ግዳጅ ላይ የተሰዉ አሜሪካውያን መታሰቢያ ሚሞሪያል ዴይ እየተከበረ ነው። ፕሬዝደንት ጆ ባይደንና ምክትል ፕሬዝደንት ካመላ ሀሪስ እንዲሁም የሀገሪቱ ከፍተኛ ወታደራዊ መኮንኖች ከዋሽንግተን ወጣ ብሎ በሚገኘው ባርሊንግተን ብሔራዊ መካነ መቃብር የመታሰቢያ አበባ ጉንጉን የማኖር ስነ ስርአት ላይ ተካፍለዋል። ፕሬዚደንት ባይደን የመከላከያ ሚኒስትሩ ሎይድ ኦስተንና የጦር ኃይሎች ጠቅላይ ኤታማዦር ሹሙ ጀኔራል ማርክ ሚሊ በስነ ስርአቱ ላይ ንግግር አድርገዋል። ፕሬዚደንት ባይደን ትናንት እሁድ ለጦር አርበኞች ና በውጊያ ለወደቁ ወታደራዊ አባላት ቤተሰቦች በተሰናዳ ስነ ስርዓት ላይ ባሰሙት ንግግር ለነጻነታችን የተከፈለውን ዋጋ ማስታወስ አለብን፣ ያን ዋጋ በመክፈል ውለታ የዋሉልንን እና ቤተሰቦቻቸውንም ልናስብ ይገባል ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታዬን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይልሳት ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ግንቦት 23 2013 ዓ ም ዝግጅታችን ነው። ዝግጅቶቻችንን ከራ ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ድምጻችን ለነጻነታችንና ለሉዓላዊነታችን በሚል መሪ ቃል በአዲስ አበባ ሰላማዊ ሰልፍ ተካሂዷል። በሀገር የውስጥ ጉዳይ የውጭ ጣልቃ ገብነት የሀገር ሉዓላዊነትን መዳፈር ነው ሲሉ በስነስርዓቱ ላይ የተገኙት የአዲስ አበባ ከተማ አስተዳደር ምክትል ከንቲባ አዳነች አቤቤ ተናግረዋል። አንዳንድ ተሳታፊዎች ለአሜሪካ ድምጽ እንደገለጹትም የሰላማዊ ሰልፉ አላማ የውጭ ኃይሎችን ጣልቃ ገብነትና ተጽዕኖ ማውገዝ እንደሆነ ገልጸዋል። የአዲስ አበባ ዘጋቢያችን ፀሐይ ዳምጠው ተጨማሪ ዘገባ ታስደምጠናለች። በአዲስ አበባ ስታዲዮም በተካሄደው ሰልፍ ላይ ኢትዮጵያ ሞግዚት አትፈልግም፣ የአሜሪካ መንግስት በኢትዮጵያ ላይ የያዘውን የተሳሳተ አቋም በድጋሚ እንዲያጠነው እንጠይቃለን፣ ግድቡ የኔ ነው የሚሉና ሌሎችም መልእክቶች በወጣቶች ተላልፈዋል። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳነች አቤቤ የኢትዮጵያ ብሔራዊ ጥቅምን ለመጉዳት በውስጥም ሆነ በውጭም ኃይሎች ጥረት እየተደረገ ነው፣ ነገር ግን መብታችንን አሳልፈን አንሰጥም ስሉ ተናግረዋል። የኢትዮጵያን የውስጥ ሰላም የማስጠበቅ ዋነኛ ኃላፊነት የህዝቦቿና የመንግሥቷ መሆኑ ግልጽ ነው። አሸባሪ የህወሓት ቡድን በሀገራችን ክብርና ኩራት በሆነው የመከላከያ ሰራዊታችን ላይ አቅዶና አስቦ አሰቃቂ ጥቃት የፈጸመ ሲሆን በማካይድራ በንጹሐን ዜጎች ላይ ጭፍጨፋ ከማድረጉም በላይ በተለያዩ የሀገራችን አካባቢዎች ግጭትና እልቂት እንዲካሄድ መሪ ተዋናይ ሆኖ ተንቀሳቅሷል፣ ፈጽሟል፣ አስፈጽሟል። ይህ ኃይል ከጥፋቱ እንዲታቀብ መንግሥት ያካሄደው ሕግን የማስከበር ዘመቻ ውጤታማ ብቻ ሳይሆን ፍታዊም ነው። ይህንን በሽብርተኝነት ላይ የተሰማራን ኃይል እጅ መቁረጥ ዓለም አቀፋዊ ድጋፍ የሚሰጠው እንጂ በምንም መመዘኛ የሚነቀፍና የሚወገዝ ሊሆን አይችልም። ነገር ግን አሜሪካና አጋሮቿ የዚህን ኃይል የጥፋት ጉዞና ተግባር በቅጡ ሳይረዱ በውስጣዊ ጉዳያችን ጭምር በመግባት የሚያስቀምጡት ቅድመ ሁኔታና የጉዞ ማዕቀብ በፍጹም ተቀባይነት የሌለው ብቻ ሳይሆን ቆም ብለው በማስተዋል ሊያርሙትና ሊያስተካክሉት የሚገባ ጉዳይ ነው ከዚህ የዘለለ ጣልቃ ገብነት ሉዓላዊነትንም መዳፈር መሆኑን ሊታወቅ ይገባል። ምክትል ከንቲባው አክለው፣ ጠላቶቻችን ከደህንነት የመውጣት ጉዞአችንን ለማደናቀፍ ከተቻለም ለማስቆም እየሰሩ ይገኛሉ ሲሉም ገልጿል። የሀገራችን እና የከተማችን ወጣቶች የማደግ ህልማችን እንዲጨለግፍ የውጭ ታሪካዊ ጠላቶቻችን ከውስጥ ባንዳዎች ጋር በመቀናጀት ከደህንነት የመውጣት ጉዟችንን ለማደናቀፍ ከተቻላቸውም ለማስቆም ህዝባችንን ለረሃብ ለመዳረግ ሌት ተቀን ሲታትሩ ይገኛሉ። በተለይም በራሳችን ገንዘብና ጉልበት የምንገነባው ታላቁ የሕዳሴ ግድባችን ሁለተኛ ዙር ሙሌት ተጠናቆ ለህዝባችን ራትና መብራት እንዳይሆን ያልፈነቀሉት ድንጋይ የለም፣ ያልሸረቡትም ሴራ የለም። እኛ ግን ምንም እንኳን አብዛኛው የውሃ ድርሻ የእኛ ቢሆንም በፍታዊነት እንጂ ሌሎችን ጎድቶ የመጠቀም ሀሳብ እንደሌለን ራሳቸው ከሳሾቻችንም ያውቁታል። በመሆኑ ዛሬም ሆነ ወደፊትም አባይን በፍታዊነት የመጠቀም መብታችን በፍጹም ሌሎችን እንዲጎዳ አንፈልግም። የመጠቀም መብታችንን ከማረጋገጥ ወደ ኋላ አንልም። የአሜሪካ ድምጽ ያነጋገራቸውም አንዳንድ ተሳታፊዎችም የውጭ ጣልቃ ገብነትና የአሜሪካ መንግስት በኢትዮጵያ ባለስልጣናት ላይ የጣለውን የቪዛ እገዳን ለመቃወም እንደወጡ ነው የተናገሩት። አቶ መሐመድ እብራሂም ከተሳታፊዎቹ መካከል ናቸው። ያ የምናወግዘው የእኛ ጉዳይ ከእኛ አልፈን ለሌላ የምንተልፍ የምንጠፍ ህዝቦች ስለሆን ስለዚህ ነጮች እኛን ጓዳ እነሱ ሊያቁልን ስለማይገባ ከልጆች ጎን ልሰለፍ ነመጣሁት። እኔም ደግሞ ከቀድሞ የጦር አባቶች ውጋዴን ካራማራ ባንድራ ካቆሙ አባት አንዱ ነኝ ከሰባ አመት ጀምሬ ሰላም አባት ነኝ። ከዛን ጀምሮ ሀገራችን የሰው ሀገር አንነካም፣ ሰው ነክቶንም አናቅም፣ ሰው የሰው ጓዳ ገብተንም አናቅም፣ ከጓዳችንም አላለፍንም። ይልቅ ሌላ የሌላ ጓዳችን የሌላ መጠለያ እናደርጋለን። እኛ የሰው ጓዳ አንነካም። አሁን ስለዚህ ነጮቹ በእኛ ላይ ያልሆነ ውዥንብር የሚያደርጉትን እንዲታቀቡ ነው። ወይዘሪት ብስራት ዓለሙም ወደ ሰልፉ ለምን ዓላማ እንደመጣች ተናግራለች። ዛሬ እዚህ የተገኘሁት ድምጻችንን ለማሰማት ነው እኛ ኢትዮጵያውያን ነን። የማንንም ጣልቃ ገብነት አንፈልግም። አሜሪካ ኢትዮጵያ ላይ የጣለችውን ማዕቀብ ለመቃወም ነው። የሌላን ጣልቃ ገብነት አንፈልግም። እንደገና ደግሞ ግድቡ የኛ ነው። በእርዳታ ሲሆን በራሳችን ገንዘብ ነው ግድባችንን እየገደብን ያለ ነው። ውጤቱ ደግሞ ጥሩ የሚሆን ይመስለኛል። የዓለም መንግስታት ይህን ነገር የሚሰሙት ይመስለኛል። በአዲስ አበባ ስታዲየም ድምፃችን ለነፃነታችን እና ለሉ አላዊነታችን በሚል መሪ ቃል በተካሄደው ሰልፍ ላይ በሺዎች የሚቆጠሩ ወጣቶች ተሳትፏል። ተመሳሳይ ሰልፎች በሌሎች የሀገሪቱ ከተሞችም ተካሄዷል። በሌላ በኩል አሜሪካ ባለፈው ሳምንት በኢትዮጵያና በኤርትራ ባለስልጣናት እንዲሁም በጦር አመራሮች ላይ ከጣለችው የጉዞ እገዳ በተጨማሪ የምጣኔ ሀብትና ለኢትዮጵያ የምታደርገውን የጸጥታ ድጋፍ ልታቆም እንደምትችል ገልጻለች። ይህም የሆነው ትግራይ ውስጥ በተደረገው ጦርነት ለደረሰው የሰብአዊ ቀውስ አፋጣኝ መፍትሄ ባለመሰጠት መሆኑ ነው የተገለጸው። ኢትዮጵያ አሁንም ለችግሩ እልባት የማሰራ ከሆነ እስከ ውጭ ምንዛሬ ማንቀሳቀስ እገዳ እና ሌሎች ማዕቀቦች ልጣሉባት እንደሚችሉ የአፍሪካ ጉዳዮች ምክትል ኃላፊ ሮበርት ጎዴክ ባለፈው ሳምንት ገልጸዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ ፀሐይ ዳምጠውን ለዘገባዋ እናመሰግናለን አድማጮች የዩናይትድ ስቴትስ መንግስት ከትግራዩ ቀውስ ጋር በተያያዘ በአሁኖቹና በቀድሞቹ የኢትዮጵያና የኤርትራ መንግስት ባለስልጣናት እንዲሁም የአማራ ክልል ኃይሎችና የህወሓት አባላት ላይ የቪዛ ማዕቀብ መጣሉን ከዚህ ቀደም መዘገባችን ይታወሳል ይህንን ማዕቀብ ተከትሎም የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አንቶኒ ብሊንከን በሰጡት መግለጫ በትግራይ ውስጥ ያለው ቀውስ እንዲፈ የሚፈጠርም ሆነ እንዲወሳሰብ በማድረግ ተጠያቂ በሆኑ ግለሰቦች፣ በአሁኖቹና በቀድሞቹ የኢትዮጵያና የኤርትራ መንግስት ባለስልጣናት፣ ወታደራዊ የደህንነት አባላት እንዲሁም የአማራ ክልል ኃይሎችና መደበኛና መደበኛ ላልሆኑ የህዝባዊ ወያኔ ሐርነት ትግራይ ህወሓት አባላት የቪዛ ማዕቀብ እንዲደረግ የተወሰነ መሆኑን አስታውቃለሁ ማለታቸውን መዘገባችን ይታወሳል። አያይዘውም ዩናይትድ ስቴትስ በኢትዮጵያ ትግራይ ክልል ባለው ቀውስና ለኢትዮጵያ ሉዓላዊ ግዛትና ብሔራዊ አንድነት አደጋ በሆኑ ሌሎች ችግሮች ጥልቅ ስጋት አላት ማለታቸውም ይታወሳል። ወደ ተከታዩ ዘገባችን እናልፋለን። ትግራይ ውስጥ እየተካሄደ ያለው ግጭት ከተጀመረ አንስቶ በውጊያ ውስጥ እየተሳተፉ ባሉ ወገኖች ትምህርት ቤቶች ጥቃት እየተፈጸመባቸው እየፈረሱ ና እየተዘረፉ ናቸው ሲል ሂዩማን ራይትስ ዎች ከትላንት በስቲያ በወጣው መግለጫ አስታውቋል። የሰብአዊ መብቶች ተሟጋቹ ቡድን በዚህ ሪፖርቱ የጠቀሰው የትግራይ ክልል ጊዜያዊ አስተዳደር የትምህርት ቢሮ በዚሁ ግንቦት ውስጥ አውጥቶታል ባለው መረጃ በክልል ውስጥ አስራ አምስት ትምህርት ቤቶች ከፍተኛ ጉዳት እንደደረሰባቸው፣ ሌሎች ሀምሳ ሶስት ትምህርት ቤቶችም እንደተጎዱና ደቡባዊ ትግራይ ውስጥ ሁለት አንደኛ ደረጃ ትምህርት ቤቶች የኢትዮጵያ ወታደሮች ሰፍረውባቸው እንደሚገኙ ማሳወቁን አመልክቷል። ተጨማሪውን ስመኝሽ የቆየ ታቀርበዋለች። ሂዩማን ራይትስ ዋች የትግራይ ትምህርት ቤቶች ስለሚገኙበት ሁኔታ ባለፈው ጥርና በግንቦት መካከል አስራ አምስት ነዋሪዎችን፣ መምህራንን፣ ወላጆችን የቀድሞ ተማሪዎችንና የእርዳታ ሰራተኞችን በስልክ የጠየቀ መሆኑንና የመገናኛ ብዙኃን፣ የረዴት ድርጅቶችንና ብሔራዊ የሰብአዊ መብት ተቋማት ሪፖርቶችን የገመገመ መሆኑን ጠቁሞ፣ ቡድኑ በተጨማሪ ካደረጋቸው የሳተላይት ምስሎች ቅኝቶች ወታደራዊ ተሽከርካሪዎች ባለፉት ታኅሳስና መጋቢት ውስጥ አጼ ዮሐንስ ሁለተኛ ደረጃ ትምህርት ቤት ቅጥር ግቢ ውስጥ ማየቱን ገልጿል። ጉዳት ከደረሰባቸው ትምህርት ቤቶች መካከል ብሎ ቡድኑ በጠቀሰው በዚሁ ትምህርት ቤት ላይ የደረሰውን ጉዳት የሚያሳዩ የፎቶግራፍና የቪዲዮ ምስሎች እንዳሉ የኢትዮጵያ ወታደሮች ቅጥር ግቢውን ከያዙ በኋላ ኮምፒውተሮችን፣ ፕላዝማ ስክሪኖችንና ምግብ ለበርካታ ሳምንታት እየጫኑ ሲያወጡ ማየታቸውን ብዙ የመቀሌ ነዋሪዎች እንደነገሩት ገልጾ ወታደሮቹ ግቢውን ሚያዝያ ውስጥ ድንገት ሲለቁ ነዋሪዎቹ በትምህርት ቤቱ ክፍሎችና ቢሮዎች በኤሌክትሪክና የውሃ መስመሮች እንዲሁም በሌሎች ንብረቶች ላይ ጉዳት ደርሶ ማግኘታቸውን እንደነገሩት ዘግቧል። ሂዩማን ራይትስ ዋች በዚሁ ሪፖርቱ ቅጥር ግቢ ውስጥ በሴቶች ላይ የተፈጸመ ጾታዊም ይሁን ሌላ ጥቃት ይኑር አይኑር አለማረጋገጡን ጠቁሞ፣ እማኞቹ ግን ወታደራዊ ምልክት ወደ ተለጠፈበት ግቢ ሴቶች ሲገቡ እና ሲወጡ ማየታቸውን አንዳንዴም ለቀናት እንደሚቆዩ እንደነገሩ አመልክቷል። ትግራይ ውስጥ ትምህርት ቤቶችን ለመክፈት ባለስልጣናቱ እየጣሩ ቢሆኑም ሩቡ ያኩል መጎዳታቸውን የጠቆመው የመብት ተሟጋቹ ቡድን ሪፖርት ምዕራብ ትግራይ ውስጥ በጦርነቱ ምክንያት መምህራን መፈናቀላቸውን የመማሪያ ቁሳቁስ እጥረት መኖሩንና አርባ ስምንት ሺ የሚሆን ቁጥር ያላቸው የመምህራን የስነ ልቦናና የአእምሮ ጤና ድጋፍ እንደሚያስፈልጋቸው በግል ትምህርት ቤቶች ሲያስተምሩ የነበሩ መምህራን ደሞዛቸው በመቋረጡ ቤተሰቦቻቸውን መመገብ እንደተሳናቸው የሀገሪቱ የትምህርት ሚኒስቴር መናገሩን ዘግቧል። ጦርነቱ ከተጀመረ አንስቶ ተዋጊዎቹ ወገኖች በመላው ክልል ትምህርት ቤቶች ላይ ጥቃትና ዘረፋ መፈጸማቸውን፣ ትምህርት ቤቶችን ለጦር ሰፈርነት መጠቀማቸውን የጠቆመው ሪፖርት ጉዳቶቹ ወገን ካለየ የከባድ መሳሪያ ድብደባ እስከ ዘረፋና ማፈራረስ እንደሚደርሱና አንዳንዶቹ ተቋማት የትምህርት አገልግሎት መስጠት የማይችሉበት ሁኔታ ላይ እንደሚገኙ አመልክቷል። ከመቀሌ ሌላ በአድዋ፣ በአክሱም፣ በደቡብ ትግራይና በሌሎችም አካባቢዎች በትምህርት ቤቶችና ቢያንስ በአክሱም ዩኒቨርሲቲ ላይ ደርሰዋል ያላቸውን ጉዳቶች ሂዩማን ራይትስ ዋች በዘረዘረበት ዘገባው የኤርትራ ወታደሮች በሕጻጽ የስደተኞች መጠለያ ትምህርት ቤቶችና ቢሮዎች ላይ ኅዳር አጋማሽ አካባቢ አድርሰዋል ያላቸውን ጉዳቶች ኤርትራውያኑ ስደተኞች እንደነገሩት በመላው የግጭቱ ጊዜ ሁሉም ተዋጊ ወገኖች ትምህርት ቤቶችን ለወታደራዊ መደብነት እንደተጠቀሙባቸው አክሱም ውስጥ የሚገኘው ባዜን የመጀመሪያ ደረጃ ትምህርት ቤት ውስጥ የኤርትራ ወታደሮች መስፈራቸውንም ዘርዝሯል። ደቡብ ትግራይ ውስጥም ጦርነቱ ከመጀመሩ በፊትም የትግራይ ታጣቂ ቡድኖች ብሶበር በሚባል የገጠር አካባቢ የሚገኝ የመጀመሪያ ደረጃ ትምህርት ቤት ላይ ሰፍረው ለብዙ ወራት መቀመጣቸውን በትምህርት ቤቱ ዙሪያ ምሽጎችን መቆፈራቸውንና የትምህርት ቤቱን ዳይሬክተር ቢሮ የመሳሪያ ማከማቻ ማድረጋቸውን ከመገናኛ ብዙኃን ዘገባ ማግኘቱን እንዲሁም ሽመልባ የስደተኞች መጠለያ አቅራቢያ የሚገኝ አንድ ሁለተኛ ደረጃ ትምህርት ቤትም ታጣቂዎቹ ይዘው እንደነበር የሳተላይት ምስሎች እንደሚያሳዩ ሂዩማን ራይትስ ዋች በሪፖርቱ አመልክቷል። የክልሉ የትምህርት ቢሮው ትምህርት ቤቶች ለወታደራዊ ጉዳዮች ያሉበትን ሁኔታ የሚያሳዩ መረጃዎችን እያሰባሰቡ መሆናቸውን ሂዩማን ራይትስ ዋች አመልክቶ፣ ባለስልጣናቱ በኤርትራና በአማራ ኃይሎች ተይዘዋል ከሚባሉት አካባቢዎች መረጃ ማግኘት አለመቻላቸውን ማግኘት የቻሉት ሊደርሱባቸው ከቻሏቸው ትላልቅ ከተሞች መሆኑንና ደርሷል የሚባለው ጉዳት በእውኑ ካለው ያነሰ ሊሆን እንደሚችል አመልክቷል። አድማጮች፣ ሁማን ራይትስ ዋች ባነሳቸው ጉዳዮች ላይ የሁሉንም ወገኖች ምላሾችና አስተያየቶች ለማግኘት እየሰራን ሲሆን ቡድኑ ካነሳቸው ሌሎች ነጥቦች ጋር አካተን እንደተጠናቀቁ እናቀርባለን። ስመኝሽ የቆየን እናመሰግናለን። አድማጮች ወደ ተከታዩ ዘገባ እንወሰዳችሁ። በብሔራዊ አንድነት ላይ በሚያቀነቅኑ የፖለቲካ ፓርቲዎች ላይ በየቦታው የሚደረገው ወከባ ኢትዮጵያን በዘር ከፋፍለው ለማፍረስ አጀንዳ ያላቸው ኃይሎች ሴራ ነው ሲሉ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አስታወቀ። ባለፉት ሰላሳ አመታት አማራው በብሔር ተደራጅ ሲባል እምቢ በማለቱ ኢትዮጵያን ከመበታተን የታደገ ህዝብ ነው ብለዋል ፕሮፌሰር ብርሃኑ ነጋ። ኢዜማ በባህር ዳር ከተማ የምርጫ ቅስቀሳና ህዝባዊ ውይይት ያደረገ ሲሆን ከብልጽግና ጋር የሚለይበትን አራት መሰረታዊ ሀሳቦችም ዘርዝሯል። በተለይ በህገ መንግስቱ ላይ ብልጽግና ያለውን አቋም በግልጽ እንደሚቃወም የኢዜማው ሊቀመንበር ፕሮፌሰር ብርሃኑ ተናግረዋል አስቴር ምስጋናው ዝርዝራላት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ትላንት በባህር ዳር ያካሄደው ህዝባዊ ውይይት ሊካሄድ ጥቂት ሳምንታት ብቻ ከቀሩት ስድስተኛው ሀገራዊ ምርጫ ጋር የተያያዘ ነው። ፖለቲካ ፖለቲካ ነው የሚባለው በዜግነት ላይ ብቻ ሲመሰረት ነው የሚል አቋም ያለው ፓርቲው ከገዢው ፓርቲና ከሌሎች ፓርቲዎች ጋር ያለውን መሰረታዊ ልዩነት ለህዝብ ይፋ አድርጓል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ መሪ ፕሮፌሰር ብርሃኑ ነጋ በህብረ ብሔራዊ የፖለቲካ ፓርቲዎች ላይ በየቦታው ወከባ እንደሚካሄድ ተጠቁመዋል። ይህም ኢትዮጵያን ለማፍረስ አጀንዳ ያላቸው ኃይሎች ሴራ ነው ብለዋል። ለዚህ ነው አሁን የብሔር ድርጅቶች በሙሉ አይተህ እንደሆነ በሙሉ በዋናነት ጦርነታቸው ኢትዮጵያ፣ ኢትዮጵያ በሚሉ ድርጅቶች፣ በእኛ አይነት ድርጅቶች ላይ ምክንያቱም እነሱ የቆሙበት መሬት የሚያነቃንቅባቸው እሱ። ለምንድን ነው አማራ ክልል የሚመጣው ብርሃን ነው ወይም ይዜባ እኛ ኢትዮጵያ ነት ችግር የለብ የበዛ ኢትዮጵያዊነት ነት ችግር ያለባቸው ዓለም ላይ ቅሰቅስ የሚለው ሰምታችኋል። አለ እንደዚህ ሲል እኔ ኢትዮጵያዊ ነኝ ብዬ በኢትዮጵያዊነት አማራ ክልል መጥቼ ያለንን ወገኔን ካላልኩ ከማን ጋር በተለምደ ምን ማለት ነው በዘር ላይ የተመሰረተ ብሔረተኝነት ሁሉ መጨረሻ ነው። መጨረሻው ሁሌም ወደ ጥላቻ፣ ወደ ግጭት፣ ወደ ትብ የሚወስድ እሱን ነው ይሄንን ነው ሁሌም ኢትዮጵያዊ ነኝ ከሚለው የአማራ ማህበረሰብ ሲመጣ አደጋው የበለጠ ከፍ ባለፉት ሰላሳ ዓመታት አማራው በብሔር ተደራጅ ሲባል እምቢ በማለቱ ኢትዮጵያን ከመበታተን የታደገ ህዝብ ነው ያሉት የክልሉ ህዝብ ለኢትዮጵያ አንድነት አደረገ ያሉትን አስተዋጽኦ አድንቀዋል። የፓርቲው መሪ ፕሮፌሰር ብርሃኑ ነጋ የአማራ ከሌላው ከብዙዎቹ ይለየው የነበረው አሁንም የሚለየው በፖለቲካ ተደራጅ በዘረስሉት ለረጅም ጊዜ እምቢያል እምቢያል ይህ ኢትዮጵያዊነት የሚባለውን ነገር ከአማራ እንትን ካላወጣ ነው የአማራን ብሔረተኛነት ልንተክል አንችልም የሚል አመለካከት ነበራለሁ። ይህንን የምታምኑ የአማራ ብሔረተኛንን የምትሉ ሰዎች ከእሳት ጋር ነው የምትጫወቱ፣ ቢኮዝ ኢትዮጵያዊነትን ከአማራ እንትን ውስጥ ተሳክቶላችሁ ካወጣችሁት ዜን ኢትዮጵያዊነትን ምነው የምታፈርሱ። በፍጹም በፍጹም መሆን የሌለበት ነው። አማራው በብሔር የተደራጀው ከገጠመው የህልውና አደጋ ለመዳን ሆኖ እያለ እርስዎ የአማራን ብሔርተኝነት አጥብቀው የሚቃወሙት ለምንድን ነው የሚሉና ሌሎች ጥያቄዎች ከተሳታፊዎቹ ቀርበውላቸው ነበር። የአማራ ሕዝብ እንደ ብሔርተኝነት ተኝነት የተደራጀበት ትክክለኛ መቼም ቀንና ሰዓቱ ሳይሆን ምክንያቱ ዋናው ተለቅ ተብሎ ምንድን ነው ያስነሳው፣ ከተደራጀስ ደግሞ ወይም መደራጀቱን ለእርስ በርስ ጦርነት ይጋብዛል የሚባል ከሆነ ወል እውነትም ሊሆን ላይሆን ይችላል

እንደ አማራ ሚሊሻ አዘጋጅተን፣ ጦር ሰብቀን በክልሉ ሄደን ተዋግተን ያ በእርግጥም በየቦታው ያሉትን አማራ ወገኖቻችንን ሰላም ይሰጣችኋል? ወይንስ ኢትዮጵያ ምንም ወደማያባራ የእርስ በርስ ጦርነት ይሄዳል? ማሰብ ለሚችል ሰው ይሄ ነው ትልቁ ጥያቄ። የእኔ እምነት በግልጽ የምነግራችሁ ይሄ መንገድ በምንም አይነት በሚሊዮኖች የሚቆጠር በየቦታው ያለውን የአማራ ወገናችንን ሰላም አያመጣም። ጦርነት ብቻ ነው። እቺ ለረጅም ጊዜ አማራ ሲጓጓላት ሲንገበገብላት የነበረችውን ኢትዮጵያን ከማፍረሱ ውጭ ሌላ ነገር አለ? የአማራን ሕዝብ መታደግ የአማራ ኃላፊነት ብቻ አይደለም። የማንኛውንም ኢትዮጵያዊ ሕይወት መታደግ የሁላችንም አለ።

መቴ ያሉ አማራውም ሌላውም ከአማራ ውጭም ያለውን ለምን ከኛ አካባቢ በጣም እያ ይዩ ነው ይሄ ነገር ተባለ፣ የተባለበት ምን እንደሆነ በቤኒሻንጉል ጉምዝ ብዙ የአማራ ወገኖቻችን የተገደሉ ጊዜ እሱን ለማውገዝ የትን መግለጫ ሰጠን። ጋዜጣዊ መግለጫ እዛ ጋዜጣዊ መግለጫ ላይ ያለ ዘጠኝ መቴ ምናምን እየተባለ ሰፋሪ ምን እየተባለ በሚል ተናገረ ነው። ያችን ሪፖርቱና መጤ ብሏል ብለው የአማራን ታጋይ ሽብርተኛ ብልሃል አላልኩም። አማራ ክልል ስትመጣ ሌላውን ትናገራለህ፣ ሌላ ቦታ ስትሄድ ደግሞ ሌላ ትናገራለህ። አንተ እኔ የትም ቦታ የተናገርኩትም የሰማ ይመስል ኢዜማ ከጥቂት ሳምንታት በኋላ በሀገሪቱ ለሚካሄደው ምርጫ ከ400 በላይ ወረዳዎች፣ ከ1600 በላይ እጩዎችን ማቅረቡን አስታውቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ላደረሰችን ዘገባ እናመሰግናለን። ወደ ተከታዩ ዘገባ እንውሰዳችሁ። ሳልሳይ ወያነ ትግራይ በትግራይ ወቅታዊ ሁኔታን በተመለከተ ግምገማ ማድረጉን ገለጸ። ፓርቲው የትግራይ ጥቅም በኢትዮጵያው በሚቋቋመው የላላ ፌዴሬሽን እንዲረጋገጥ እየታገለ እንደነበር ገልጾ ከአሁን በኋላ ግን ይህ ጥቅም በነፃ ሀገረ ትግራይ ነው የሚረጋገጠው ብሎ እንደሚያምን አስታውቋል። አረና ፓርቲን በወቅታዊ ጉዳይ ባወጣው መግለጫ በክልሉ ያለው ጦርነት ቆሞ በሰላማዊ መንገድ ሊፈታ ይገባል ብሏል። በጉዳዩ ላይ ከክልሉና ከፌዴራል መንግስት ባለስልጣናት ምላሽ ለማግኘት በተደጋጋሚ ያደረገው ጥረት እንዳልተሳካለት ገልጾ ሙልጌታ ጽሀ የፓርቲዎቹን መግለጫ በማስመልከት ተከታዩን ዘግቧል። የሳልሳይ ወያነ ትግራይ ብሔራዊ አመራር ባካሄደው የአራት ቀናት ስብሰባ የትግራይ ወቅታዊ ሁኔታም የክልሉ መጻኢ ዕድልና የፓርቲው ሁኔታ አስመልክቶ መገምገሙ ባወጣው መግለጫ ገልጿል። መግለጫው አስመልክቶ ማብራሪያ የሰጡን የፓርቲው የአደረጃጀትና አቅም ግንባታ ኃላፊ አቶ አብለሎም ገብረ ሚካኤል ፓርቲያቸው በትግራይ እየተካሄደ ያለው ጦርነት ጠቅላላ ጦርነት ብለው እንደሚገልጸው ተናግሯል። ጠቅላላ ጦርነት ማለት ማንም ሰው እንደሚገነዘበው ጦርነት በየትኛውም ዓለም የተለመደ ነገር ነው። ጦርነት አለ። እኛም ለጦርነት እንግዳ አይደለንም። ነገር ግን ጦርነት ሲደረግ የሚደረግበት ባህል አለ። በሁለት የታጠቁ ኃይሎች የሚደረግ ነገር ነው። እዚህ ግን እየተደረገ ያለው ከተማ ይወድማል፣ ያልታጠቁ ንጹሐን ዜጎች ይገደላሉ፣ ይረሸናሉ፣ በከባድ መሳሪያ ቤታቸው እያሉ ይገደላሉ፣ አብያተ ክርስቲያናት፣ መስጊዶች ይቃጠላሉ፣ ይደበደባሉ የቤት ንብረት ይዘረፋል። የእርሻ መሳሪያ ይሰበራል፣ ይቃጠላል። ቤቶች የመኖሪያ ይፈርሳሉ። ወፍጫ ቤቶች ይቃጠላሉ። መሰረተ ልማቶች ይወድባሉ፣ ይዘረፋሉ። የመንግስትም የሆነ የግለሰብ ሀብት ይጠፋል። እንደተባለው ጾታዊ አመጽ ይደረጋል። በጣም ታይቶ ተሰምቶ የማይታወቅ ህጻን አይል ሽማግሌ አይል እጅግ ከባድ የሆነ የሚዘገንን ነገር እየተደረገ ነው። ይህ ሁሉ የሚገልጽልን ቃል በእርግጠኝነት አማርኛው ለራሱ የሚችል አይመስለኝም። ግን ጠቅላላ ጦርነት ነው ምንለው። ፓርቲው በመግለጫው የትግራይ ጥቅም በሳልሳይ ወያነ ትግራይ መርሆች መነጽር መመርመሩና በኢትዮጵያ በማንኛውም የመንግስት ቅርጽና መዋቅር እንደማይረጋገጥ ገምግሞ መወሰኑን ይገልጻል። ጉዳዩ ያብራሩት አቶ አብለሎም ላይ ሁሉም እንደ አቅሙ እንደሚችለው ዘምቶ ትግራይን ለማንበርከክ ትግራይን ለማጥፋት የሄደበት ሂደት ነው ያለው። ስለዚህ እንደ መነሻ የነበረው ብሔራዊ ቃል ኪዳን እንዲሁ ፈርሷል፣ አደጋ ደርሶበት እንጂ አይደለም ፈርሷል፣ ተጥሷል፣ ገደል ገብተዋል ብለን እናምናለን። ስለዚህ ኢትዮጵያ ውስጥ ከዚህ ውጭ አሁን ካለው ሉዝ ፌዴሬሽን ወይም ደግሞ ክልሎቹ የተሻለ አቅም ኖሯቸው ግን አንድ ፖለቲካል ኢኮኖሚ ያላት ሀገር ቢኖር ጥሩ ነው ብለን የምናስበው የነበረውን ፈረሰ ማለት ነው። ስለዚህ ከዚህ ውጭ በምን አይነት ሁኔታ ታዲያ ኢትዮጵያ ውስጥ ሊሳካ ይችላሉ ብለን ስታስብ፣ ተስፋ የሌለው ጉዳይ ነው። ተስፋ የሌለው ሊሳኩ የሚችሉበት ምንም አይነት የመንግስት ቅርጽ የለም ማለታችን ነው። ስለዚህ የትግራይ ጥቅሞች ሊሳኩ የሚችሉት ብሔራዊ አመራሩ እንደገመገመው፣ በእርግጠኝነት ሊሳኩ የሚችሉት ነጻና ራሷ ሉዓላዊ በሆነች ሀገረ ትግራይ ናቸው ሊሳኩ የሚችሉት ነገር ግን እቺ ነጻና ሀገረ ትግራይ የምትባለው የትግራይ ሕዝብ እድልን የመወሰን ጉዳይ ስለሚሆን ከብዙ ሰዎች ጋር ከብዙ ኃይሎች ጋር መወያየትና መነጋገር የሚያስፈልገው ጉዳይ ስለሚሆን ዝርዝር ጥናትም ስለሚያስፈልገው በዛ ዙሪያ ዝርዝር ነገር ለጊዜው ለመስጠት ብሔራዊ መሪነቱ ተቆጥበዋል። በሌላ በኩል በክልሉ ረዥም ጊዜ የቆየው የአረና ለሉዓላዊነትና ለዲሞክራሲ ፓርቲ በወቅታዊ ጉዳይ መግለጫ ወጥቷል። ፓርቲው በትግራይ ያለው ጦርነት ቶሎ ካልቆመ ሁኔታው ለሀገሪቱና ለምስራቅ አፍሪካ አደገኛ በመሆኑ ጦርነቱ ቆሞ ተፋላሚ ኃይሎች ወደ ድርድር ሊገቡ ይገባል ብለዋል። ፓርቲዎች በአሸባሪነት መፈረጅም የፖለቲካ ምህዳር የሚያጠብ ፣ ህዝብም በጅምላ እንዲታሰሩ የሚያደርግ በመሆኑ መንግስት ውሳኔውን ዳግም ሊያጠይነው ይገባል ብለዋል አረና መግለጫውም የትግራይ አርሶ አደር መሬቱን እንዳያርስ በመከልከል በረሃብ ህዝቡ ለማጽዳት በሚልቅድ እየተሰራ ነው። ለእርሻው የሚጠቅሙ ከብቶቹ በማረድ የእርሻ መሳሪያዎችም እየተቃጠሉና እየተዘረፉ ይገኛሉ። ማዳባሪያና ምርጥ ዘር እንዳያገኝም እየተሰራ ነው ሲል ከሷል። ይህንንም ተስተካክሎ ህዝቡ ወደ ስራ ሊገባ ይገባል በማለት ገልጿል። እንዲሁም በክልሉ አስቸኳይ እርዳታ ለሚያስፈልገው ከአምስት ነጥብ ሁለት ሚሊዮን በላይ ህዝብ የምግብ እርዳታ በሚገባ ሊደርሰው ይገባል ብለዋል መግለጫው። በጉዳዩም ከትግራይ ክልል ጊዜያዊ አስተዳደር ጽህፈት ቤት የክልሉ የኮሚኒኬሽን ቢሮ፣ የክልሉ ብልጽግና ጽህፈት ቤትና እንዲሁም የፌዴራሉ መንግስት የሰላም ሚኒስትር ምላሽ እንዲሰጡ በአካልና በስልክ በተደጋጋሚ ብጠይቅም መልስ ማግኘት አልቻልኩም። ለአሜሪካ ድምፅ ሙልጌታ ጽበሃን መቐለም። ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በተልሳ ኦክላሆማ በጥቁር አሜሪካውያን ላይ የተፈጸመው ፍጅት አንድ መቶኛ ዓመት መታሰቢያን ምክንያት በማድረግ በያዝነው ሳምንት ተልሳ ከተማን ይጎበኛሉ። ጉብኝቱን የሚያደርጉት የዩናይትድ ስቴትስ ባርነትና ዘር ተኮር ጥቃትን በሚመለከት ያላት ታሪክን እየተመለከተች ባለችበት ወቅት መሆኑን ዘጋቢያችን ሚሸል ኩን ባጠናቀረችው ዘገባ ጠቁማለች። አዳነች ፍሳሄ ታቀርበዋለች። ብዙ አሜሪካውያን ስለ ዘር ግንኙነት ጉዳይ እየተነጋገሩ ባሉበት በአሁኑ ወቅት ፕሬዚደንት ጆ ባይደን ነገ ተልሳ ከተማን የሚጎበኙት የተልሳ የዘር ፍጅት የሚባለውን ግድያ አንድ መቶኛ ዓመት ለማሰብ በሚደረገው ሥነ ሥርዓት ለመካፈል መሆኑ ታውቋል። ከተማይቱ ከ100 ዓመታት በፊት ተፈጽሟል በሚባለው ፍጅት አልቀዋል የሚባሉት ከ300 በላይ የሚሆኑ ጥቁር አሜሪካውያን አስክሬን ቆፍራ እንድታወጣ ይጠበቃል። ለፍጅቱ ምክንያት የሆነው አንድ የ19 ዓመት ዕድሜ ጥቁር አሜሪካዊ በአንዲት የ17 ዓመት ዕድሜ ነጭ አሜሪካዊት ላይ ጥቃት ፈጽሟል በሚል በታሰረበት ወቅት ነበር። እንደ አውሮፓ አቆጣጠር በ1921 ዓ ም ተፈጸመ የተባለው ጥቃት የተልሳ ግሪንውድ የተባለውን ወረዳ ውድመት አስከተለ። ወረዳው ጥቁር አሜሪካውያን የመሰረቱት የበለጸገ የከተማይቱ ክፍል ነበር። በዚህ ወረዳ ላይ ስለደረሰው የውድመት ታሪክ መነገር የጀመረው ከቅርብ ዓመታት ወዲህ ብቻ ነው። የ107 ዓመት የዕድሜ ባለጸጋ የሆኑት ቪዮላ ፍሌቸር ከተልሳው የዘርፍ እጅት በሕይወት የተረፉ ናቸው። አሁንም ቢሆን በጥቁር ወንዶች ላይ ሲተኩስና የጥቁር ወንዶች አስክሬን መሬት ላይ ተዘርሮ ይታየኛል። አሁንም ጭሱ ይሸተኛል፣ የጋየውም እሳት ይታየኛል። አሁንም ቢሆን የጥቁሮች የንግድ መደብሮች በእሳት ሲጋዩ ይታየኛል፣ ጩኸቶቹም ይሰሙኛል። ፍጅቱ በየዕለቱ ከኔ አይለይም። ሀገራችን ይህንን ታሪክ ልትረሳው ትችላለች፣ እኔ ግን ልረሳው አልችልም። ባለፈው ዓመት ከፍጅቱ የተረፉት ሶስት ሰዎች ካሳ እንዲከፈል ክስ መስርተዋል። ተልሳ ከተማ፣ ተልሳ ወረዳ፣ ኦክላሆማ ክፍለ ግዛትና የተልሳ የንግድ ምክር ቤት ከአንድ መቶ ዓመታት በፊት ለተፈጸመው ፍጅት ተጠያቂ ናቸው ይላሉ። ካሳ መክፈል ያስፈልግ እንደሆነ ከተከፈለስ፣ ከፍጅቱ ለተረፉትና ለልጅ ልጆቻቸው ምን ያህል ሊከፈል ይችላል የሚሉ ጥያቄዎች እየተነሱ ናቸው። ለፍጅቱ መታሰቢያ የሆን ዘንድ ግሪንውድ እየተነሳች ነው በሚል ስያሜ የተሰራ አዲስ ቤተመዘክር በያዝነው ሳምንት ይከፈታል። አንዳንድ ባለስልጣኖች በተለይም ሚኒሶታ ውስጥ በፖሊሶች ቁጥጥር ስር እያለ የተገደለው ጆርጅ ፍሎይድ አንደኛ ዓመት ላይ የፍጅቱን አንድ መቶኛ ዓመት ማሰቡ ወሳኝ ነው ይላሉ። የፍሎይድ መገደል በዩናይትድ ስቴትስ እና በዓለም ዙሪያ ተቃውሞ ማስነሳቱ የሚታወስ ነው። ዋሽንግተን ዲሲ የሚገኘው የአፍሪካውያን አሜሪካውያን ታሪክና ባህል ብሔራዊ ቤተ መዘክር በገለጸው መሰረት ተልሳ ውስጥ የተፈጸመው ፍጅት በዩናይትድ ስቴትስ ታሪክ ከተፈጸሙት ዘር ተኮር ፍጅቶች የከፋ ነው። ዘጋቢዎቻችንን እናመሰግናለን። አድማጮች የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይም እንገኛለን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችንም እየተላለፈ ይገኛል። ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢል ላይ ታገኙናላችሁ። ከሰኞ እስከ አርብ አህዱ ራዲዮ 94 ነጥብ 3 ሶስት ላይ እንገኛለን የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ የዕለቱ ዋና አዘጋጅ ሰለሞን አባተ ያስተናግድኳችሁ ያለሁት ጽዮን ግርማ ነኝ አሁን መጪውንና ስድስተኛውን የኢትዮጵያ ምርጫን በተመለከተ ዘገባ የምናስደምጥበት ሰዓት ላይ እንገኛለን ለዛሬው ወደ ሀረሪ ነው የምንወስዳችሁ ብሔራዊ ምርጫ ቦርድ ከክልሉ ውጭ የሚኖሩ የብሔረሰቡ ተወላጆች በሀረሪ ክልል ምርጫ መሳተፋቸው ህጋዊ መሰረት የለውም ሲል ያሳለፈውን ውሳኔ በጠቅላይ ፍርድ ቤት የምርጫ ሂደትና ውጤትን የሚያዩ ይግባኝ ሰሚ ችሎት ውድቅ ካደረገበት በኋላ ለሰበር ሰሚ ችሎቱ ይግባኝ ጠይቆ ነበር። ይግባኙን ሲመለከት የቆየው ሰበር ሰሚ ችሎቱም ሐሙስ እለት ተመሳሳይ ውሳኔ ማሳለፉን የሀረሪ ብሔራዊ ጉባኤን ወክለው ከቆሙት የህግ በቃ አንዱ አቶ ሳልሃዲን ቶፊቅ ለአሜሪካ ድምጽ ተናግረዋል። ይግባኝ የማየት ስልጣን የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በመሆኑ በዚህ መሰረት የሀረሪ ብሔራዊ ጉባኤ ቅሬታውን አቅርቦ ነበር። በዚህ ቅሬታ ያው ቦርዱን ምላሽ ሰጥቶ በመጨረሻ ላይ የቦርዱን ጥያቄዎች ያው ህጋዊ መሰረት እንደሌለውና የተለያዩ ጭብቆችን በመያዝ የሀረሪ ብሔር አባላት ከአናሳ መጥተን ከአፈርማቲቭ አክሽንም ማለት ነው የተለያዩ የዓለም አቀፍ ሀገር የትን ህጎችን በማየት ህገ መንግስቱን በማየት ይችላሉ በሚል እሱ ነው ነበር። በዚህ ውሳኔ ላይ ነው ሁሉ የሰበር አቤቱታ ያቀረበው ማለት ነው። አቤቱታ ያቀርበው ያቀረቡባቸው ለራሱ ምክንያቶች አሉት። ከነዚህ ውስጥም አንዱ የማየት ስልጣን የፌዴራል ጠቅላይ ፍርድ ቤት ባይሰሚ ችሎት የለውም። ሌላው ሁለተኛ ደግሞ ይህንን አይነት ጥያቄዎች ሲነሳ የፌዴሬሽን ምክር ቤት ፍርዱ የሚሻው ነው የሚል መጥብ ነው። በመጀመሪያ ደረጃ ያቀርበው፣ ከዛም በመቀጠል የህዝብ ተወካዮች ምክር ቤት ውሳኔ ከፊት የህገ መንግስት ስራ ላይ ከሞላው በፊት ያው ስለተወሳነ ተወታኝ መጠን የለውም የሚል የክልሉ ህገ መንግስት ደግሞ ከፌዴራል ህገ መንግስቱ ጋር ይጋጫል የሚሉ ነጥቦች እና ክልሎች ደግሞ የራሳቸው የምርጫ ህግ ማውጣት አይችሉም እና በዚሁ ምክንያቶች የስር ፍርድ ቤት የሰጠው ውሳኔ እንዲሻርለት አመልክቶ ነበረ። በዚሁም ያው የሀረሪ ብሔራዊ ጉባኤን ህገ መንግስቱን መሰረት ያደረገ መሆኑን፣ አንደኛ ከፍርድ ቤት ስልጣን አንጻር የትግራል ጠቅላይ ፍርድ ቤት ይግባኝ ሰሚ ስልጣን እንዳለው የህግ መንግስት ትርጉም እንደማያሻ የህዝብ ተወካዮች ምክር ቤት ህገ መንግስታዊ መሰረት እንዳለው የክልሉ ህገ መንግስት እንዲሁ የፌዴራል ህገ መንግስት እና የህዝብ ተወካዮች ምክር ቤት ውሳኔ ድጋፍ ያለው በመሆኑ ተቀባይ እንደል እንደሌለው የተከራከረበት ሁኔታ ህግን የሚመለከት ሳይሆን አሁን ይሄ ጉዳይ የሚለው መሰረታዊነት ውሳኔውን ያሰረፈው ሌላው በዋናነት የህዝብ ተወካዮች ምክር ቤት ውሳኔ በወቅቱ ህገ መንግስቱ ከጠደቀ በኋላ የህዝብ ተወካዮች ምክር ቤት ይህንን የወሰነው እና ከዚ መንግስቱ የጠደቀው ህዳር ሀያ ዘጠኝ አስራዘጠኝ ሰማኒያ ሰባት ሲሆን የህዝብ ተወካዮች የሽግግ መንግስቱ የህዝብ ተወካዮች ምክር ቤት የወሰነው መጋቢት ስድስት አስራተኝ ሰማኒያ ሰባት ነው። ህገ መንግስቱ ደግሞ ስራ ላይ የዋለው አስራ አምስት ነው። ግን ይህንን ያረኝ ክልል የመንግስት አወቃቀር በሚታየበት ጊዜ የተለያዩ ኮሚቴዎች የተለያዩ ጥናቶች ተደርጎ የህዝብ ተወካዮች ምክር ቤቱን ይህንን ጥናት መሰረት ለማድረግ የህገ መንግስቱ ከመጥጠቅ ጋር አብሮ ያየበት ሁኔታ ና ያጸደቀበት ሁኔታ መሆኑ እና ይህንን ፍርድ ቤት የሚያረጋገጠበት ከዚህ በፊት ምርጫ ቦርዱ የህዝብ ተወካዮች ምክር ቤት ውሳኔ አንድ ቀበለውም ያለው ሰነት ከህዝብ ተወካዮች ምክር ቤት አስቀርቦ አይቶታል። በዛ ሰነድ ደግሞ ህገ መንግስታዊ መሰረት ያለው መሆኑን አረጋግጧል። እንደገና ደግሞ የክልሉ ህገ መንግስት ደግሞ መሰረት አድርገው የህግ ተወካዮች ምክር ቤት ውሳኔን እንዲሁም የኢስቢ ህገ መንግስት መሰረት በማድረግ የተወሰነ ውሳኔ በመሆኑ ቦርዱ እያቀረበ ያለው ነገር ህገ መንግስታዊነት ጥያቄ ክርክር የሚያስነሳ ባለመሆኑ የሀረሪ ብሔር አባላት ከክልሉ ውጭ ያሉ ማለት ነው መምረጥ ይችላሉ የሚል ነው። ሌላው ይህንን መሰረት ሲያደርግ ያው የአለም አቀፍ የህግ ድንጋጌዎችንም የአይሲሲፒአር አንቀጽ ሀያ ሰባትን የተባበሩት መንግስታት ቻርተር ውሳኔንም መሰረት በማድረግ የአናሳ ብሄር አባላት ቋንቋ፣ ባህል፣ ቅርሳቸውን በሚመለከት በሚመለከት ጥበቃ ማድረግ ከገቢ መሆኑ ይህንን ደግሞ ህገ መንግስቱ ላይ የሚደግፍ በመሆኑ የሀረሪ ክልል ህገ መንግስት ይህንኑ ባካተተ መልኩ ያስቀመጠ በመሆኑ ለእነዚህ አናሳ ብሄሮች መብት ጥበቃ የውሳኔ ነው የሰጠው። አቶ ሳልሀዲን የፍርድ ቤቱ ውሳኔ የፍትህ ስርዓቱን ለሁሉም እኩል በማገልገል ላይ እንደሚገኝ ማሳያ ነው ብለዋል። ይህ ውሳኔ ደግሞ ትልቁ ቁም ነገር ያለው ነገር የሀረኒ ብሄር ብቻ ሳይሆን የሌላዎችን የአናሳ ብሄሮች መክል ጭምር በመሆኑ ያለው ጥያቄ ህገ መንግስት እንዳልሆነና በአጠቃላይ አረዚ ብሄራ ጉባኤ ያቀረበው አቤት ፈርካሰ ማለት ነው። በምርጫ ቦርድ የተወሰነ ውሳኔ አግባብ እንዳልሆነ የታችኛው የዩኒቨርሲቲ ፈቅድጅ ውሳኔ ትክክል እንደሆነ ማጽናት የሀረሪ ብሄር አባላት ከክልል ውጭ ያሉት ያው ከአናሳ ብሄር ቆጭን መብት ከመጠበቅ አንጻር ተገቢኛ ትክክል ነው የሚል ድምዳሜ ድምዳሜ ላይ በመድረስ የምርጫ ቦርዱን ውሳኔ ይሽሮታል። የፊንላንድ ፍርድ ቤቱ ውሳኔ ደግሞ አሁን ቀጣይ የምታደርጉት ነገር ምንድን ነው? ቀጣይ አሁን የሚደረገው ነገር ያው ይህ ውሳኔ ለቦርዱ ያው ደርሶት ቀጥም ትዕዛዝ ነው የተሰጠው። በዛ በኩል ደግሞ የሰበራ ቤት ቦርዱ በሚያቀርብበት ጊዜ ታግዶ ነበር፣ አፈጻጸም ጀምረን ታግዶ ነበር፣ ውሳኔ እስከሚታይ ማለት ነው። ይህንም የአፈጻጸም እገዳ ተነስቷል ና ስለዚህ ምንድ ነው የፌዴራል ጠቅላይ ስልት ቤት ኢጓኝ የሚችሉትን ይህን ትእዛዝ የፍርድ ውሳኔ እንዲደርሰው ስለተደረገ በዚህ መሰረት የጀመር ነው የሄደው አፈጣጠሙ ማለት ነው። በተባለው መሰረት በዋናነት ያለው የህዝብ ተወካዮች ምክር ቤት በወሰነ ውሳኔ የክልሉ ህገ መንግስት በሚያስቀምጠው እንዲሁም ከዚህ በፊት አንድ ዓመት ሲከናወንበት በነበረው አሰራር እንዲተገብር የሚል ውሳኔ ስለተሰጠ በዛው ውሳኔ መሰረት ውጭ አቦር እንዲያስፈጽም በሌላ በኩል በውሳኔው ላይ ያላቸውን አስተያየት እንዲሰጡን የጠየቅ ናቸው። የብሔራዊ ምርጫ ቦርድ ኮሚኒኬሽን አማካሪ ሶሊያና ሽመልስ ጉዳዩ ግልጽ ውሳኔ ማግኘቱ መልካም ነው፣ የፍርድ ቤቱን ውሳኔ እናስፈጽማለን ሲሉ ምላሽ ሰጥተውናል። ወደ ተከታዩ ዘገባ እንውሰዳችሁ። የዓለም ጤና ድርጅት በመላ ዓለም ላይ ታስቦ የሚውለውን ትንባሆ የማይጨስበት ቀንን አስመልክቶ በወጣው ማሳሰቢያ ላይ የሚያጨሱ ሰዎች ከማያጨሱት ይልቅ በኮቪድ-19 በሽታ የመሞት እድላቸው ከፍ ያለ መሆኑን ጥቅሶ ልምዳቸውን እንዲያቆሙ አስጠንቅቋል። የሊሳሽ ላይን ዘገባ ነው። ሀብታሙ ስዩም ለዛሬ የሰኞ ጤና እንደሚከተለው አሰናድቶታል። የትንባሁ ቁጥጥር መርሃ ግብር ኃላፊ ቪንያክ ፓራሳድ ለአሜሪካ ድምፅ እንደተናገሩት ባለፈው ዓመት የተደረጉ በርካታ ሳይንሳዊ ጥናቶች አጫሾች ከኮቪድ-19 ጋር በተያያዘ ለከባድ በሽታና ለሞት የመዳረጋቸው እድል በሃምሳ በመቶ ከፍ ያለ እንደሆነ አረጋግጠዋል። አሳማኝ ነው። ማጨስ የሳንባ ተግባራትን ያስተጓጉላል። ቫይረሱ ደግሞ የሚያጠቃው ሳንባን ነው። ይሄ ትንባሆን ላለመጠቀም የሚወሰዱ እርምጃዎችን ምክንያታዊነት ያሳያል። የዓለም ጤና ድርጅት ለአንድ ዓመት የሚቆየውን ማጨስን አቁም ዘመቻ አጫሾች እንዲቀላቀሉት አሳስበዋል። ዘመቻው ሀገራት የትንባሆ ቁጥጥር አገልግሎታቸውን እንዲያሳድጉ ያግዛቸዋል። ከዚህ በተጨማሪ ዘመቻው ሀገራዊ የግንዛቤ መርሃ ግብሮችን ማሰራጨት፣ አዳዲስ ትንባሆን ለማቆም የሚያግዙ ክሊኒኮችን መክፈት፣ እንዲሁም የኒኮቲን ቀየራ ሕክምናዎችን መስጠትን ያጠቃልላል። ፕራሳድ እንደሚሉት ተጠቃሚዎች የተጋረጠባቸውን አደጋ ማሳወቅ ቅድሚያ የሚሰጠው ጠቃሚ እርምጃ ነው። እሳቸው እንደሚሉት ካንሰር፣ የልብ ህመምና የትንፈሳ ህመሞችን በመሰሉ ከትንባሆው ጋር ተያያዥ በሆኑ በሽታዎች ስምንት ሚሊዮን ሰዎች ካለዕድሜያቸው ይሞታሉ። አብዛኛው ሞት የተከሰተው በገቢ አነስተኛ በሆኑ ሀገራት ውስጥ ነው። እሳቸው አክለው እንደተናገሩት እኒህ ገዳይ በሽታዎች ለመጎልበት ዓመታት ይወስድባቸዋል። ስለሆነም ወጣቶች በዚህ ሱስ ከመለከፋቸውና ለዕድሜ ልክ ችግር ከመጋለጣቸውን በፊት መታደግ ያስፈልጋል። ፓራሳድ የትንባሆ ኢንዱስትሪው የትንባሆ አምራቾች በወጣቶች ላይ በማነጣጠር በምርቶቻቸው እንዲጠመዱ የሙዚቃ ዝግጅቶች መግቢያ ትኬቶች፣ የኒኮቲን ቦርሳዎችና የኤሌክትሮኒክ ሲጋራዎችን በስጦታ መልኩ እየሰጡ ነው በማለት ይወቅሳሉ። ይህ አሰራር በተለያዩ ሀገራት ውጤታማ ሆኗል። ለምሳሌ ከኢንዶኔዥያ ታዳጊ ወንዶች መካከል ሰላሳ ስምንት በመቶ ያጨሳሉ። በተመሳሳይ በአውሮፓ ምሳሌ እየሆኑ ነው። የልጃገረዶችና የአዋቂዎች ሴት የትንባው ፍጆታ ከፍ ያለ ነው። በወንዶችና በሴቶች መካከል ያለው ልዩነት ጠፍቷል። ኢንዱስትሪው ተጨማሪ ሴቶች፣ ሕፃናት ሴቶችና አፍላ ወጣቶች ላይ በማነጣጠር ተጠቃሚ እየሆነ ነው። አምራቾችም በማደግ ላይ ወደሚገኙ አገራት እያስፋፉ ይገኛሉ። የዓለም ጤና ድርጅት ከፍ ያለ ቀረጥ በትንባሆ ምርቶች ላይ መጣል አጫሾችን ለማስቆም በእጅግ ውጤታማ ዘዴ ነው ይላል። ማስታወቂያዎችን ማገድ፣ በትንባሆ ምርቶች ላይ ማስጠንቀቂያዎችን ማተም እንዲሁም ማጨስ የማይቻልባቸው ቦታዎችን መከለል ከተዘረዘሩት ሌሎች እርምጃዎች መካከል ተጠቃልለዋል። አድማጮች ዝግጅቶቻችንን አጠናቀን ወደ መሰናበቻው ላይ እየተቃረብን ነው። ከመሰናበታችን በፊት ለዛሬ የሰኞ ምሽት የስፖርት ዘገባ ይቀረናል። ከሀብታሙ ስዩም ጋር ለጥቂት ደቂቃዎች ልቷችሁ። የመጀመሪያው የአፍሪካ ቅርጫት ኳስ ሊግ ውድድር በትናንትናው ዕለት ተጠናቋል። አስራ ሁለት ሀገራትን የወከሉ ቡድኖች ለሁለት ሳምንታት የተፎካከሩበት ውድድር አሸናፊ የግብፁ ዛማሌክ ሆኗል። ዋንጫውን ለማንሳት ከቱኒዚያው ሞናስሬኒ ጋር የተጫወተው ዛማሌክ 97 ለ64 በሆነ ውጤት የመጀመሪያውን በባኦባብ ዛፍ ቅርጽ የተሠራውን ዋንጫ ንብረቱ አድርጓል። በሦስተኛ ደረጃ በተደረገ ፉክክር የአንጎላው ፔትሮሊየዝ ሉዋንዳ የሩዋንዳው ፓትሪዮትስን 97 ለ68 አሸንፏል። በዕለቱ የሊጉ የምዕራፍ ማጠናቀቂያ የክብር ሽልማቶችም ተሰጥተዋል። በአሜሪካ ብሔራዊ ቅርጫት ኳስ ማኅበር ታሪክ ውስጥ መልካም ስም የተከሉት ናይጄሪያዊው ሐኪም አለጆዋን የዲሞክራቲክ ኮንጎው ዲኬምቤ ሙቶምቦ እንዲሁም የደቡብ ሱዳኑ ማኑት ቦል ለዚህ ክብር በቅተዋል። በስማቸው የተለያዩ ሽልማቶችም ተሰይመውላቸዋል። በዚህ መሠረት የዛማሊክ ዋልተር ሆጅ የሐኪም ኦለጅዋን የአፍሪካ ቅርጫት ኳስ ሊግ እጅግ ዋጋ ያለው ተጫዋች ሽልማት ወስዷል። በአማካይ 15 ነጥብ 5 ነጥቦችን አስቆጥሯል ተጫዋቹ አናስ ኦስማን ሙሐመድ ከዛ ማሊክ እንዲሁ የዲኬምቤ ሙቶምቦን የአፍሪካ ቅርጫት ኳስ ሊግ ምርጥ ተከላካይ ሽልማትን ወስዷል። በጨዋታዎች በአማካይ 2.8 የባላጋራ ሙከራዎችን አክሽፏል። የማኖት ቦል የመልካም ስፖርታዊ ጨዋነት ሽልማትን የወሰደው ደግሞ የሞናስሬኒው ማክረም ቤን ሮመዳን ነው። ይህ ውድድር ከ200 በላይ ሀገሮች በ15 ቋንቋዎች የቅርጫት ኳስ አፍቃሪያን በቴሌቪዥንና ራዲዮ አውታሮች ተመልክተውታል። የጃፓን ኦሎምፒክ የሚዲያ ጋር አሳይ ሺምቡን ሀገሪቱ በዝግጅት ላይ ያለችበትን ኦሎምፒክ እንድትሰረዝ በርዕስ አንቀጹ ጠይቋል። የተለያዩ የሕዝብ አስተያየት መሰብሰቢያዎች እንደሚያሳዩት በርካታ ጃፓናውያን ኦሎምፒኩ እንዲሰረዝ ወይም እንዲተላለፍ ፍላጎት አላቸው። የሀገሪቱ የሐኪሞች ማህበር ሳይቀር በቅርቡ የውድድሩን መከናወን ተቃውሟል። ይሁንና አስተናጁ አካልና የዓለም ኦሎምፒክ ኮሚቴ በርካታ ዓለም አቀፍ ታዳሚዎች እንደማይገኙበት የተነገረለትን አውረ ውድድር ለመሰረዝ እስካሁን ፍላጎት አላሳዩም። የሜዳ ቴኒሱ ዓለም ንግሥት ናኦሚ ኦሳካ የ15,000 ዶላር ቅጣት ተጥሎባታል። ለቅጣት ያበቃ ጥፋት ደግሞ ግራንድ ስለም እየተባለ በሚጠራው አበይት ውድድር ደንብ መሠረት ከጨዋታ በኋላ ጋዜጣዊ መግለጫ መስጠት ሲገባት ያንን ባለመፈጸሟ ነው። ይህንን አድራጎቷን የምትቀጥል ከሆነ ደግሞ ኦሳካ አራት አበይት ውድድሮችን ከሚያጠቃልለው መርሃ ግብር ልትሰናበትም እንደምትችል ማስጠንቀቂያ ተሰጧታል። ናኦሜ ኦሳካ ጋዜጣዊ መግለጫ ከመስጠት የተቆጠበችው የተጫዋቾችን የአእምሮ ደህንነት በተመለከተ ግንዛቤ ለመፍጠር እንደሆነ ተነግረዋል። ከጋዜጠኞች የሚቀርቡ ጥያቄዎችን አንድ ሰው ከወደቀ በኋላ ከሚደርስበት ድብደባ ጋር አመሳስላቸዋለች። ዜናዎቹ ከሮይተርስ የተገኙ ናቸው። ሀብታሙን እናመሰግናለን። አድማጮች ዝግጅቶቻችንን አድምጣችሁ አስተያየት እንድት እንድትሰጡን ተዘዋዋሪውን የስልክ መስመራችንን እናስታውሳችሁ ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት የውስጥ መስመር አስራ አራት ነው በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሮ ሁለት ዜሮ ሁለት ሁለት ሀምሳ አንድ ሰላሳ አምስት ዜሮ አምስት የሚለው ቁጥራችን ደግሞ የዋትሳፕ ቁጥራችን ነው። መልእክት አስቀምጡልን። ዝግጅቶቻችንን አጠናቀቅን። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም። በደህና አደሩ። Thank